ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በየዕለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19፣ በ22 ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የቅዳሜ ጥቅምት 13 2008 ዓ ም ምሽት ፕሮግራማችንን ይዘን ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። በዓለም ዜና ፕሮግራማችንን እንከፍታለን እንደ ወትሮው ከዚያም ከዚያ ትናንት ማታ የተጀመረው ለጥያቄው መልስ ዝግጅት ይከተላል። የኢትዮጵያ መንግስት ከሚዲያ ጋር በቅርበት ለመስራት መወሰኑን አስመልክቶ በቀረቡ ጥያቄዎች ላይ እንግዶቻችን መልስ ይሰጣሉ። ሁለተኛው የዝግጅታችን አጋማሽ ደግሞ ምርጥ የእንግሊዝኛ ሙዚቃዎችን እያሰማ አድማጮች የሚዝናኑበት የሙዚቃ ቃና ይቀርባል። ብርሃን ኃይሉ ፕሮግራማችንን ትመራለች። አብራችሁ እንድታመሹ በአክብሮት እንጋብዛለን። አሁን ወደ ዓለም ዜና። እንደምን አመሽታችኋል? ዜናውን የማሰማው አዲሱ አበበ ነኝ። ሰሜናዊ ምስራቅ ናይጄሪያ ውስጥ በምትገኘው ማይድጉር የከተማ አጠገብ አራት አጥፍቶ ጠፊ ሴቶች ዛሬ ቅዳሜ ራሳቸውን ማቃጠላቸው ተገለጠ። ሴቶቹ ራሳቸውን በራሳቸው ያጠፉት የደህንነት ጥበቃ ዘቦች ለፍተሻ እንዲተባበሩ ቢጠይቋቸው ፈቃደኞች ባለመሆናቸው ነው ተብሏል። አማጺው ቡድን ቦኮ ሀራም ከሚያካሄደው ተከታታይ ጥቃቶች የመጨረሻ መሆኑ በተገለጠው በዚህ ፍንዳታ ሌላም አምስተኛ ሰው መሞቱንና አስር ያህል እንደቆሰሉ የናይጄሪያ ባለሥልጣናት አስታውቀዋል። ትናንት አርብ ማይዱጉሪ እና 400 ኪሎ ሜትር በስተደቡብ ባለችው ዮላ ውስጥ በሚገኙ መስጊዶች ላይ ቦኮ ሀራም ባደረሰው ጥቃት 42 ሰዎች መሞታቸው ይታወቃል። ፓትሪሻ ተብላ የተሰየመችው ሀሪኬን አውሎ ንፋስ ሜክሲኮ ውስጥ ኃይሏ እየቀነሰ መምጣቱን ዩናይትድ ስቴትስ ውስጥ የሚገኘው ብሔራዊ መቆጣጠሪያ ማዕከል አስታወቀ። በምዕራቡ ክፍለ ዓለም ታይቶ የማይታወቅ ስጋት የደቀነችውና እጅግ የተፈራችው ዝናብ በቀላቀለ ኃይለኛ ነፋስ የታጀበችው ፓትሪሺያ ከእንግዲህ ማዕከላዊ አውሎ ነፋስነት ደረጃዋ እንደሚቀንስ ታውቋል። ትናንት አርብ ምሽት ላይ ፍጥነቷ ወደ 55 ኪሎ ሜትር በሰዓት የወረደው በጅማሬ የነበረውን በሰዓት የ325 ፍጥነት በመቀነስ እንደሆነም ተመልክቷል። ምድር ላይ የደረሰ ጉዳትም ከኃይለኝነቷ አንጻር እጅግ አነስተኛ እንደሆነም የሜክሲኮ ፕሬዚዳንት ኤንሪክ ፔና ኒየቶ ገልጠዋል። ሶሪያ ለምታካሄደው ምርጫ ድጋፏን እንደምትሰጥ የገለጠችው ሩሲያ በምዕራባውያን የሚረዳውን የሶሪያ ነጻ አውጪ ጦር ሽምቅ ተዋጊ ቡድን እንደምትረዳ ማስታወቀች። ሶሪያ ለምክር ቤታዊና ፕሬዝዳንታዊ ምርጫዎች ዝግጁ መሆንን ይኖርባታል ያሉት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አስፈላጊ ከሆነም ሂደቱን ለማፋጠን መንግስታቸው ጥብቅ እርምጃ እንደሚወስድ ተናግረዋል። ላቭሮቭ በመንግስታቸው ቁጥጥር ስር በሚገኘው ቴሌቪዥን ላይ ዛሬ ቅዳሜ እንደተናገሩት የሶሪያን የውስጥ ጉዳይ የውጭ ኃይሎች ሊወስኑ አይችሉም። እንደርሳቸው አገላለጥም የዚያች አገር ውዝግብ ፖለቲካዊ መፍትሄ ያገኛል። በርካታ ሰላማዊና ሲቪል ህዝብ ያለቀበትንና አያሌ ሺህ ሶሪያውያን ለስደት የተዳረጉበትን ቀውስ እንደምን ፖለቲካዊ መፍትሄ እንደሚሹለት ግን ላቭሮቭ አላብራሩም። በብዙ መቶዎች የሚቆጠሩ ደቡብ ኮሪያውያን ለዚህ ሳምንቱ የቤተሰብ ስብስብ የሰሜን ኮሪያን ድንበር መሻገራቸው ተሰማ። ይህ ለሁለተኛ ጊዜ የሚካሄደው ስብስብ በኮሪያው ጦርነት ወቅት በፖለቲካ ምክንያት ተለያይተው የቆዩ ቤተሰቦች የሚገናኙበት ነው። ወደ 250 ያህል ደቡብ ኮሪያውያን ዛሬ ቅዳሜ ከቤተሰቦቻቸው ጋር በሚሄደው የአንድነት ህብረት ለመካፈል በሚወስዳቸው አውቶቡስ ላይ ከመሳፈራቸው አስቀድመው ጸጥታው በከፍተኛ ደረጃ በሚጠበቀው ድንበር ላይ ባለው የኢሚግሬሽን ቢሮ በኩል አልፈዋል። እንደ ፖለቲካ የመሰሉ ርዕሶችን እንደማያነሱ በስብሰባው ወቅት ማለት ነው የተነገራቸው። እነዚሁ ቤተሰቦች ለ12 ሰዓታት ያህል በጋራ እንደሚቆዩም ታውቋል። በመጨረሻም ባንግላዴሽ ውስጥ ዛሬ ቅዳሜ ለደረሰውና የአንድ ወጣት ህይወት ላጠፋው ፍንዳታ ኃላፊነት መውሰዱን ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን አስታወቀ። ፍንዳታው በብዙ ሺህ የሚቆጠሩ ሺአይት ሙስሊሞች ዳካ ውስጥ ያካሄዱ የነበረውን ሃይማኖታዊ ስነ ስርዓት ከማደናቀፉም በላይ በርካቶችን እንዳቆሰለም ታውቋል። ዋና ቢሮ ዩናይትድ ስቴትስ የሆነውና የሽብርተኞችን እንቅስቃሴ የሚቆጣጠረው ቡድን እንዳስታወቀው ነውጠኛው ቡድን ወታደሮቼ በሚላቸው አማጺ ኃይሎች አማካኝነት ነው ባንግላዴሽ ውስጥ ጥቃቱን ያካሄደው። የባንግላዴሽ ባለሥልጣናት በሰጡት መግለጫ መሠረት ሦስት አነስተኛ ቦምቦች በፈነዱበት ወቅት ነው የ14 ዓመቱ ወጣት ወዲያውኑ ሕይወቱ ያለፈው። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ። የዓለም ዜናዎቹን አደመጥን። የምትከታተሉት ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። አሁን ለጥያቄዎ መልስ። የምሽቱ ለጥያቄዎ መልስ ፕሮግራም ትኩረት የኢትዮጵያ መንግሥት ከሚዲያ ጋር በቅርበት ለመስራት መወሰኑን የተመለከተ ነው። በውይይቱ የሚሳተፉትና የአድማጭን ጥያቄ የሚመልሱት የፎርቹን ጋዜጣ ማኔጂንግ ኤዲተር አቶ ታምራት ገብረ ጊዮርጊስ፣ የኢትዮ ምህዳር ዋና አዘጋጅ ጌታቸው ወርቁ እና የቪኦኤው የአዲስ አበባ ዘጋቢያችን እስክንድር ፍሬው ናቸው። አዘጋጇና አስተናጋጇ ትዝታ በላቸው ነች። በአድማጭ ጥያቄ ይጀምራል ዝግጅቱ። ጠናስ ቴሌቪዎች ጥያቄ ለማቅረብ ፈልጌ ነው። እንደሚታወቀው የግል ሚዲያው ከመንግስት ጋር ብዙ ጊዜ ሲጋጭ ሲላተም ይስተዋላል። በግል ጋዜጦች ወይም በግል ሚዲያው በኩል የሚባለው መንግስትን ስላጋለጥን የመንግስትን ጉድለቶች ወደ አደባባይ ስለወጣን ነው መንግስት ጋር የምንጋጨው፣ እና መንግስት እኛን ለማፈንና እኛን ለማስቆም የሚጥረው የሚሞክረው የሚል ነገር አለ። መንግስት ደግሞ የለም ህዝብን ከህዝብ ጋር፣ ብሔርን ከብሔር ጋር፣ ሃይማኖትን ከሃይማኖት ጋር አመፅ በማነሳሳት ሲንቀሳቀሱ ነው። ይሄን ለማስቆም ስንል ነው የምንከለክላቸው እንጂ የመንግስትን ጉድለቶች፣ የአስተዳደር ብልሽትን፣ የአስተዳደር ድክመትን ሆኝነት አለውን በተመለከተ እኛ ችግር የለብንም ይላል። እና የትኛው ነው ግን እውነተኛውና ሀቁ መሬት ላይ ያለው ነገር እውነት ከመንግስት ጋር የሚያጋጫችሁ የትኛው ነው ብላችሁ ታምናላችሁ? ነው ይሄ ጥያቄ። እንደውም ከብዙ ጋዜጠኞች መታሰር፣ መሰደድ ጋራ የተያያዘ ነው። ለምን ይሄ የጸረ ሽብር ህጉ ላይ የተጠቀሱ ህጎች አሉ። ብዙዎቹ በጸረ ሽብር ህግ እየተከሰሱ ነው። የሚሰደዱትና የሚታሰሩትም ከዚህ ጋር እስቲ አያይዘው ይመልሱ። አቶ ጌታቸው እንዳሉት ላስቀድም ምናልባት ለጠያቄ ወንድሜ ግልጽ ማድረግ የሚገባኝ የመጀመሪያው ነገር የሚዲያን ባህሪና የመንግስታትን ባህሪ ማወቅ ነው። ከዚህ ይጀምራል። በተፈጥሯቸው ሁለቱ ተቋማት ኮንፍሊክት ኦፍ ኢንተረስት ወይም የጥቅም ግጭት ያላቸው ነው። መንግስት ትልቅ ኢኮኖሚ፣ ትልቅ ህዝብ፣ ሀገር ያስተዳድራል፣ ይመራል። በዚህ ሂደት ውስጥ ብዙ ስህተቶች ብዙ ስኬቶች፣ ብዙ ነገሮች ሊኖሩ ይችላሉ። ብዙሀን መገናኛ እስፔሻሊ ደግሞ የግል ሚዲያ እና ነጻ ሆኖ የሚንቀሳቀስ ደግሞ አትኮቱ በተለያዩ ሁኔታዎች ላይ ያሉትን ጉድለቶች ነቅሶ ያወጣል። ሙስናም ሆነ ምንም ሆነ ያሉትን ነገሮች በራሱ ዓይን አይቶ በራሱ ጆሮ ሰምቶ በራሱ ብዕር ጽፎ ሳውን ያቀርባል። ምክንያቱም ሚዲያው ለሕዝብ መረጃን የሚያቀርብ ነጻ ወይም ዘለልተኛ ተቋም ነው ተብሎ ስለሚታሰብ፣ ስለዚህ የሁለት ተቋማት ግጭት ከዚህ ይጀምራል። ይቀጥልና ደግሞ አንድ ሚዲያ በፖለቲካ፣ በኢኮኖሚ፣ በትልልቅ ማህበራዊ ጉዳዮች ላይ አትኩሮ ሲሰራ፣ አሁን ከመንግስት ጋር የሚያጋጩት ነገሮች ብቅ ብቅ ይላሉ። እኛን ለምሳሌ እንውሰድ። ከሁለት አመት በፊት በአዋሳ ዩኒቨርሲቲ ላይ የነበረን ሙስና አጋልጠን ሰርተን ዜናውን ለአደባባይ አወጣል። እውነታው እውነት ሆኖ መንግስትም ደርሶበት አረጋግጦት የሆነውን ነገር ነው የሰራ ነው፣ ደርሶበታል። ነገር ግን እኛን ምን አደረገን? ይህም ሁለት አመት ሙሉ ፍርድ ቤት፣ መጀመሪያ ደረጃ ፍርድ ቤት እስከ ጠቅላይ ተከራክረን አሸንፈን፣ በመጨረሻው ሰዓት ላይ ወጪዎቻችን ምናችንም ታስቡ ይሰጣቸው ብሎ ፍርድ ቤቱ በእኛ አሸናፊነት ተጠናቀቀ። ነገር ግን እኛ ምን አተረፍን በዚህ ጊዜ አንድ ባልደረባችንም ዜናው የሰራው ባልደረባችን የአካል ጉዳት ገጥሞት ዊልቸር ላይ ተቀምጧል። አሁን ተከታታይ ሕክምናውን እንኳን ማድረግ እስኪሳ ነው ድረስ አሁን ህመም ላይ ነው ያለ። ይሄ ሁኔታ በሆነበት ሁኔታ ላይ መጨረሻ ላይ የሰራ ነው እውነት እንኳን ታይቶ ቴንኪ የምትል ነገር ከመንግስት አካል አልደረሰንም። ስለዚህ ግጭቶቹ በእንዲህ አይነት ምክንያት ሲመጡ ሚዲያው የሚሰራበትና አትኩሮ የሚንቀሳቀስበት ሁኔታ ነው ከመንግስት ጋር ሊያጋጨው የሚችለው እንጂ አንድ የስፖርት ጋዜጠኛ፣ አንድ የፋሽን ጋዜጠኛ፣ አንድ የኪነ ጥበብ ጋዜጠኛ ከመንግስት ጋር እንዲህ አይነት ነገር ሲገጥመው አላስተዋልም፣ አላየንም። ብዙ ጋዜጠኞች የሚሰደዱት፣ የሚታሰሩት ይህንን ሁኔታ በማጋለጣቸው ነው። እሺ፣ አመሰግናለሁ። አቶ ጌታቸው እስክንድር የምታክለው አስተያየት አለ? መሬት ላይ ስላለው ነገር እንነጋገር። ለምሳሌ መደበኛ መረጃ ከማግኘት ጋር በተያያዘ ጠቅላይ ሚኒስትሩ ወደ ተናገሩት እንመለስ እና መደበኛ ጋዜጣዊ መግለጫዎች የሚሰጡ የመንግስት መስሪያ ቤቶች አሉ። ተባባሪ የሆኑ የህዝብ ግንኙነት ኃላፊዎችንም እናቃለን። ነገር ግን አንድ ወጥ አይደለም በሁሉም መስሪያ ቤት ያለው ሁኔታ ለጋዜጠኞች መረጃ ከመስጠት አንጻር እና መረጃ የመስጠቱ ጉዳይ በህዝብ ግንኙነት ኃላፊዎች ወይም በባለስልጣናት መልካም ፈቃድና የግል ስብና ላይ እንዲመሰረት ያደረገው ክፍተት ምንድን ነው ትላላችሁ? ሁለታችሁም ተራ በተራ ልትመልሱ ትችላላችሁ። እንግዲህ አቶ ታምራት ገብረ ጊዮርጊስን ላስቀድም። ልክ ነው፣ እስማማለሁ። ያለው ፓተርን አንድ አይነት አይደለም። አንዳንድ ቦታ ላይ በጣም የሚተባበሩ ሰዎች አሉ፣ አንዳንድ ቦታ ላይ የማይተባበሩ ሰዎች አሉ። እሱ ግልጽ ነው። ነገር ግን ደግሞ በሌላ በኩል የጋዜጠኞቹም የራሳችን አስተሳሰብ ውጤት ነው። ምክንያቱም ሁልጊዜ ስለ ጠየቅን ብቻ ምን ልናገኝ የሚገባ ወይም አንድ ጊዜ ስለሞከርን ብቻ ልናገኝ የሚገባ ይመስለናል። የትም ዓለም ላይ ማንም ሰው ፍላጎቱን የሚያራምድለት እስካልመሰለው ድረስ የመንግስትም ይሁን የግል ድርጅት ኃላፊዎች እስካልጠቀማቸው ድረስ አይተባበሩም፣ መረጃ አይሰጡም። የጋዜጠኞቹ ልፋትና ጥንካሬ ውጤትም ነው። ይልቁንስ እኔ ከራሴ ልምድ የማየው በብዛት መትጋት ያለብንን ያህል አንተጋምና ዳር ቁጭ ብለን ኢንፎርሜሽን አክሰስ የለንም ወይም ኢንፎርሜሽን ልናገኝ አልቻልንም ብለን የምናሰማው አቤቱታ ይበዛል። ሄደን በጣም ብዙ ሞክረን ልምዳችንንና ችሎታችንን ተጠቅመን መረጃ የማግኘት ለማግኘት ከመሞከራችን ይልቅ እንግዲህ ሚስአንደስታን እንዲደረግ ደግሞ አልፈልግም። ምክንያቱም ቀላል ነውም እያልኩ አይደለም። ቀላል እንዳልሆነ በደንብ እገነዘባለሁ። ምክንያቱም በየቀኑ የምኖረው ኑሮ ስለሆነ ነገር ግን ከእኛ ሳይድ ደግሞ የሚጠበቅብንን ያህል እንለፋለን ብዬ አፌን ሞልቼ አልናገርም። ሁላችንም ጌታቸውም፣ እስክንድርም እዚህ እዚህ ከተማ ላይ ጋዜጠኞች ሆነን እንሰራለን እና በተለይ ያለውን የሙያ ብቃትና ችሎታ መጠን በደንብ እንገነዘባለን ብዬ ተስፋ አደርጋለሁ እና በጣም ብዙ መልፋት አለብን፣ ብዙ መጣር አለብን። አቶ ታምራት እኔ ተከታይ ጥያቄ አለኝ። አንደኛ በባለስልጣናት በኩል ለሕዝብ ተጠያቂነት እንዴት ሊሰማ አይችልም? እዛ በመቀመጣቸው ብቻ ለሕዝብ መረጃ መስጠትም እንደ አንድ ኃላፊነት ነው። ከሕዝብ ተጠያቂነት አለ። አንድ እሱ ነው። ሁለተኛ በሌላ በኩል አገር ውስጥ ያሉ ሚዲያዎች፣ የመገናኛ ብዙሃን ባልተጠናከሩበት አንተም አሁን እንደጠቀስከው በሙያም በስልጠናም እንዲሁም ደግሞ በተቋም ደረጃ እየተከሰሱ አሁን አቶ ጌታቸው ወርቁ እንደተናገረው ወደ ፍርድ ቤት በሚጎተቱበት ጓደኞቻቸው በሚታሰሩበት ሁኔታ፣ እንዴት ተጠናክረው አሁን አንተ ያቀረብከውን ሀሳብ በራሳቸው ጥረት ተደማጭነት አግኝተው የመንግስት ባለስልጣናት መረጃ እንዲሰጧቸው እንዴት ሊያደርጉ ይችላሉ? ይጀምር ጀምሮ ማንም ሰው በኢንፎርሜሽን ላይ ሞኖፖል የለውም። ማንም ሰው ከአንድ ሶርስ ብቻ አይደለም ለኢንፎርሜሽን ያለው፣ በጣም ብዙ ሶርሶች አሉ። ብዙ ቦታዎች፣ ብዙ ሰዎች ስለ አንድ ጉዳይ ከተለያየ አቅጣጫ ብዙ ነገር ያውቃሉ። ስለዚህ እኔ መጽሐፍ የምፈልገውን ኢንፎርሜሽን ከአንድ ሶርስ ብቻ፣ ከአንድ የመስሪያ ቤት ኃላፊ ብቻ አላገኝም። አንደኛው ሁለተኛ ብዙዎቹ የመንግስት ባለስልጣኖች እንዲያስፈጽሙ በተመደቡበት ኃላፊነት ላይ ያለን አላማና የመስሪያ ቤቱን ዓላማና የራሳቸውን የግል ስብና ለያይተው አይመለከቱም። ስለ እነሱ የሚባል ነገር ነሰሰሊ የመስሪያ ቤቱ የሚመስላቸው አሉ እና እንዲያስፈጽሙ በተሰጣቸው ኃላፊነት እና በእነሱ መካከል ያለው ልዩነት በደንብ ለይተው የሚያዩ ቁጥራቸው በጣም ብዙ ስለሆነ በዚህ የተነሳ ላይተባበሩ ይችላሉ እና ማንም ሰው እናንተ የምትኖሩበትም ሀገር ያሉ ብዙ ሰዎች የሚጠቅማቸው እስካልሆነ ድረስ ከሚዲያ ጋር ለመተባበር በጣም ረለክታንት ይሆናሉ። እሱ እንዳይሆን የሚያደርገው የሚዲያዎቹ ጥንካሬ ነው። ይልቁንስ እኔ የማየው ኢነ ብሮደር ሴንስ እንደዚህ በዲቴል ሳይሆን ኢነ ብሮደር ሴንስ የማየው ትልቅ ችግር አንደኛ በመንግስት በኩል አሁን ተቀይሯል ተብሎ እንዴት እንደተቀየረ እስከምናይ ድረስ ለሚዲያ ያለው አስተሳሰብ በተለይ ህገ መንግስቱ ከወጣ በኋላ በጣም ፈንደመንታል ተቀይሯል። ስለ ሚዲያ ያለው አስተሳሰብ የኢትዮጵያ መንግስትና የሚመራው የኢህአዴግ ልማታዊ ጋዜጠኝነት በሚለው መርህ በአንድ ሰልፍ ሁላችሁም ተሰለፉ አይነት አስተሳሰብ ስላለ በአንድ በኩል፣ በሌላ በኩል ደግሞ ሚዲያ ውስጥም ራሱ ስለ ጋዜጠኝነት ያለው አስተሳሰብ በአክቲቪዝም እና በሀሳብን የመግለጽ ግለሰባዊ ነጻነት እና የሚዲያ ስራ አዛ ፕሮፌሽን አዛን ኢንዱስትሪ ያሉት ነገሮች በጣም የተደበላለቁ ስለሆኑ በእነዚህ ምክንያት ብዙ ጊዜ ግጭት ይፈጠራል። ቀደም አድማጫችሁ ላነሱት ጥያቄ ምክንያቱም መንግስት ሚዲያው እንዲሰራ የሚፈልገው እና እንዲሰራ የሚመኘው የተወሰነ ወርልድ ቪው አለ፣ አመለካከት አለ። ከእሱ ውጭ ያሉትን ሚዲያዎች ፕሮዳክቲቭ ናቸው፣ ኮንስትራክቲቭ ናቸው ብሎ ባለማመን የማግለል የማክሸሽ እና በጣምም ሲገፋ የማሰር ሀራስ የማድረግ ሂስትሪ አለን። በሌላ በኩል ደግሞ ሚዲያው ራሱ አክቲቪዝምንና ፕሮፌሽናሊዝምን ወይም ደግሞ ኮመርሻል ሚዲያን ደበላልቆ የማየት አለ በብዙ ሰዎችን መካከል አንድ ግለሰብ ሀሳቡን የመግለጽ ነጻነት መብቱና አንድ ጋዜጠኛ በሙያ ስነ ምግባርና በሚዲያ ህግ ውስጥ ታጥሮ እንዲሰራ የሚጠበቅበት ሙያዊ አገልግሎትና አስተዋጽኦ ምን እንደሆነ በጣም ድብልቅልቁ ስለወጣ ብዙ ችግር የሚመጣው ከዚህ ይመስለኛል። እዚህ ጋር ተያያዙ ነገር አጭር ታምራት ባነሳው ላይ የምለው ነገር ስላለኝ ነው። እሺ ቱጌታቸው አንደኛው ታምራት ትንሽ ጫናውን ሪፖርተሮቹ ላይ ጋዜጠኞቹ ላይ አመጣው። ኦፍኮርስ አንድ ጋዜጠኛ በምንም መንገድ መረጃ የማምጣት ስራውን ክሎቱን አዳብሮ መስራት አለበት። ግን ደግሞ ሁልጊዜ የትምስጡ ዱቄቱን አምጪ ብለሽ በርደኑን ጋዜጠኛው ላይ ብቻ ልትይበት አትችል። ኦፕን መሆን አለባቸው። መረጃ ይሄ በመንግስት ደረጃ በተቋማት ደረጃ አንዳንድ ተቋማት ለመረጃ የምታገኙ የተቋማዊ ኢንስቲትሽን ተገንብቶ ሳይሆን በግለሰቦች በጎ ፍቃድ ነው። ሁለት ደግሞ ሚዲያው ይታያል። አብዛኛው ጊዜ አንቺ የምትዘግቢው በብርጭቆ ውስጥ ግማሽ ሙሉውን ከሆነ፣ ግማሽ ሙሉ ነው እያልሽ የምትሄጂ ከሆነ ተጋባዥ ነሽ፣ መረጃዎች ሊቀርቡልሽ ይችላሉ። ነገር ግን እንደ አንድ የሚዲያ ፐርሶነል ግማሽ ጎደለውን አይተሽ ክሪቲካል ነገር እና ያንን የምትሰሪ ከሆነ ያን መረጃ እንዳታገኝ የተደረገች ነው የምትደረጊ። ስለዚህ ይሄን መረጃ ነው የማጣት ዋናው የጋዜጠኛው ላይ ብቻ ማድረግ የመንግስትንም ድክመት እንትን በማለት ይሆናል እና ዋናው እዛ ጋር ያለው በር መዘጋት ነው። እሺ፣ እስክንድር ጥያቄ ከሌለ በኢሜይል ወደ መጣልን አንድ ጥያቄ ሊሄድ የእኔ ጥያቄ ምንድን ነው? አሁን እንግዲህ በመንግስትና በጋዜጠኞች በኩል አሉ ያላችኋቸውን ክፍተቶች አንስታችኋል። መረጃ ከማግኘት አንጻር ባህልስ እዚህ ላይ የሚጫወተው ሚና ምንድን ነው? ሰሞኑን ለምሳሌ በአዲስ አበባ የብሉምበርግ ዘጋቢ የሆነው ዊሊያም ዴቪድሰን ሲናገር ኢትዮጵያ ከባህልም አንጻር እንደ ልብ መረጃ የሚገኝባት ሀገር አይደለችም ባይ ነው። እዚህ ላይ ምንድን ነው የእናንተ አስተያየት? ባህል እዚህ ላይ የቱ ጋር ነው የሚገባው? ሙሉ ለሙሉ እስማማለሁ። ባህል በጣም ትልቅ ኮንትሪቢሽን አለው ግን እዚህ ላይ ስጋቴ የኢትዮጵያ ባህል ተብሎ ሁሉም በአንድ ጊዜ እንዳይጨፈለቅ ነው። ምክንያቱም በጣም የተለያየ ካልቸራል ፎርሜሽን ያላቸው የኢትዮጵያ ህብረተሰቦች በተለያየ የአገሪቱ ክፍል ይኖራሉ እና አንደኛው ቦታ ሄደን የሚያጋጥመን ነገር ሌላው ቦታ ሄደን ከሚያጋጥመን ነገር በጣም ይለያል። አንዳንዱ ቦታዎች ላይ በጣም ኮኦፐሬቲቭ የሚሆኑ ሰዎች አሉ። አንዳንዱ ቦታ ላይ በጣም ዝግም ይሆኑ አሉ ና ስጋቴ ጀነራላይዝ ላለማድረግ ነው እንጂ ባህል ትልቅ ኮንትሪቢሽን አለው። ከአድማጮ ወደ መጣልን ጥያቄ ልለፍ። ሰላም ቪኦኤዎች ይሉና አቶ ታምራት ገብረ ጊዮርጊስን እንደምትጠይቁልኝም ተስፋ አደርጋለሁ ይላሉ። በኢትዮጵያ የህትመት ሚዲያ ታሪክ በተለያየ ጊዜ አብዛኞቹ ከስርጭት ውጭ ሆነዋል። ለዚህ ደግሞ ምክንያቱ የተለያየ ቢሆንም ዋነኛው ግን በመንግስት በኩል የሚደረግ ከፍተኛ ጫና ነው። ከነዚህም መካከል ፖለቲካዊ፣ ማህበራዊ ሆነ ኢኮኖሚያዊ ዘገባዎችና ሂሶችን በሚያወጡ የህትመት ውጤቶች ላይ የግል ድርጅቶች ማስታወቂያቸውን እንዳያወጡ በተዘዋዋሪ ጫና ማሳደር፣ የመንግስት ድርጅቶችን ማስታወቂያ መከልከል የማሳተሚያ ዋጋ ማናር፣ አታሚዎች ለህትመት ዋጋ መናር የሚጠቅሱት ከአራትና ከአምስት እጥፍ በላይ ታክስ እንዲከፍሉ መደረጋቸውን እንደ ምክንያት ያነሳሉ ይሉና በቅንፍ መረጃን መከልከል፣ ጋዜጠኞች እንደ ልብ ተዘዋውሮ በተለይ ከአዲስ አበባ ውጭ ተንቀሳቅሰው እንዳይሰሩ መከልከል፣ በተደጋጋሚ መክሰስ፣ ማሰር፣ ህትመቶችን ማገድ፣ ከዚህ ሁሉ በላይ ደግሞ ጋዜጠኞችን በሽብር ወንጀል መክሰስ። ለአቶ ታምራት ይህን ጥያቄ ላኩት። አድማጫችሁ ላላቸው አስተያየት አክብሮት አለኝ። ነገር ግን እነዚህን ነገሮች ሁሉ እንዴት ተቋቁመን እንደዘለቅን ለማስረዳት የምትሰጡኝ የአየር ሰዓት አይበቃም። ምናልባት መጽሐፍ ያጸፍ ካልሆነ በቃ ግን ኢምፖርታንት የሆኑትን ነገሮች ላንሳ። እሺ፣ ግጥናው ጋዜጠኞች በጸረ ሽብር ህጉ ምክንያት እየተከሰሱ እስር ቤት ይወርዳሉ። ረጅም አመት ይፈረድባቸዋል። እስር ቤት ሆነው ከሚማቀቁት ውስጥ የቅርብና የልብ ጓደኞች ያሉ በዛ እጅግ በጣም ሁልጊዜ ያዝናለሁ። ይሄ ማለት ኢትዮጵያ በምትባለችበት ቀጠና የሽብር ጥቃት እና ስጋት የላትም ማለት አይደለም። የኢትዮጵያ መንግስት እንደ ኬንያ፣ እንደ ጅቡቲ፣ እንደ ሱዳን አይነት፣ እንደ ዩጋንዳ አይነት ጥቃት በኢትዮጵያ ዜጎች ላይ እና ኢትዮጵያ ውስጥ በሚኖሩ ሰዎች ላይ እንዳይደርስ ለመከላከል ቢተጋ በደንብ አንደርስታንድ አረጋለሁ ይታየኛል። ይህንን ለመከላከል ሕግ ቢያወጣም በደንብ ይገባኛል። እሱ ሳይሆን ችግሩ የዚህ የዚህ ህግ ሰለባ የሆኑትና የዚህ ሕግ ተጎጂ የሆኑት ሰዎች የተሳሳቱ ኢላማዎች መሆናቸው ነው። የስጋት ምንጮቹ እነሱ አይደሉም እና ኢትስ አንፎርችኔት እነዚህ ሰዎች ሰዎች ስል ለማራቅ ፈልጌ አይደለም እነዚህ ወዳጆቼ የዚህ ነገር ሰለባ መሆናቸው ሁልጊዜም እንዳሳዘነኝ ይኖራል። ይሄ ደግሞ ማናችንም ላይ ማናችንም ላይ ነገ ሊደርስ ይችላል ብለን እናምናለን፣ እንሰጋለን፣ ፍርሃት ያድርብናል። ይሄ ኢዘ ፋክት ምንም ልከራከርበት የምፈልገው ፋክት አይደለም። የተሻለ ጊዜና ወቅት ይመጣል ብዬ ተስፋ አደርጋለሁ። እሷ ጭላንጭል ተስፋ ስላለችኝም ነው እዚህ ሀገር መስራቴን የቀጠልኩት። ሌላው ግን የኢትዮጵያ ውስጥ ተንቀሳቅሶ ለመስራት በተለይ ለጋዜጠኞች እክል አለ ብዬ ነው ያላምንም። እክልም ካለ እንዳለ ምማቀው የሶማሌ ክልል ውስጥ ሶስት ዞኖች አሉ። አክቲቭ ሚሊትሪ ኦፕሬሽን ተብለው የተያዙ ዴዚግኔት የተደረጉ አሉ። እነዛ ሶስት ዞኖች ላይ ከተቃዋሚ ወይም ደግሞ ከታጣቂ ኃይሎች ጋር የኢትዮጵያ መከላከያ ኃይል ከዚህ በፊት ብዙ ጊዜ ተደጋጋሚ ግጭት አድርጓል። አሁን ደግሞ የክልሉ ሚሊሻ ከነዚህ ሰዎች ጋር አክቲቭ የሆነ ኮምባት አለው። ለምሳሌ የነዳጅ ኤክስፕሎሬሽን ላይ የደረሰው ጥቃት እነዚህ እነዚህም በተመለከተ ከእነዚህ ሶስት ዞኖች ውጪ የትም የኢትዮጵያ ክልል ላይ ጋዜጠኞች ተንቀሳቅሰው ወይም ሄደው ለመስራት ይከለከላሉ ብዬ አላምንም። ሊቸገሩ ይችላሉ። ውዝግብ ሊኖር ይችላል በጣም ብሪፍ ለሆነ ጊዜ ሊታሰሩ ይችላሉ፣ ግን ሄደው መስራት ይችላሉ። እንግዲህ ምሳሌ አቅርብ ካላችሁኝ ደግሞ ለምሳሌ አሁን አሁን የተከሰተውን ድርቅ ከማንም ሚዲያ ኢትዮጵያ ውስጥም ሆነ ኢንተርናሽናል ሚዲያ ላይ ከማንም በፊት ዜናውን የዘገብ ነው እኛ ነን። እኛ ስንዘግብ ደግሞ አዲስ አበባ ቁጭ ብለን አይደለም የዘገብ ነው፣ ድርቁ ያለበት ቦታ ላይ ሪፖርተሮች ልከን አንድ ወደ ሰሜን አንድ ወደ ደቡብ ሁለት ጋዜጠኞች ልከን ቦታው ድረስ ሄደን ተጠቂዎቹን አናግረን የአካባቢውን ባለስልጣኖች አናግረን ከዛ በኋላ ነው ዘገባውን የሰራ ነው። እና እንዲህ አይነት ክልከላ አለ ብዬ አላምንም። ሌላው አድማጫችሁ ያነሱት የህትመት ዋጋ መናር፣ ስለ ታክስ ያነሱት ነገር ላይ አይ ቲንክ ሚስ ኢንፎርሜሽን ያለ ይመስለኛል። ነገር ግን የህትመት ዋጋ መናር ላይ ማስታወቂያ ማግኘትና አለማግኘት ላይ ውስብስብ የሆኑ ችግሮች አሉ። እነዚህን ችግሮች እንግዲህ ተቋቁሞ ማለፍና አለማለፍ በእያንዳንዱ የሚዲያ ካምፐኒ ችሎታ እንኳን ብዬ ባልመጻደቅም በእያንዳንዱ ሚዲያ ካምፐኒ እንቅስቃሴ የሚወሰን ይመስለኛል። እንግዲህ እንዴት እናንተ አለፋችሁትን ቅድም እንዳስረዳሁት በጣም ረጅም ይመስለኛል ታሪኩ፣ የአስራ አምስትና የአስራ ሰባት ዓመት ታሪክ ነው። እሺ፣ አቶ ታምራት አመሰግናለሁ። ግን እዚህ ላይ አቶ ጌታቸው ወርቁ አስተያየቶን ሊያክሉ ይፈልጋሉ። አንዴ አንተ አንዴ አንቱ እያልኩኝ ይቅርታ። በማተሚያ ቤት አካባቢ ቀደም ሲል ስንታተምባቸው የነበሩ ማተሚያ ቤቶች በእንዲህ አይነት ጫና ነው እኛን እንዲያርቁ የተደረጉት። ምክንያቱም ከአቅማቸው በላይ ነው ግብር የተጠየቁት። በኋላም ላይ እኛን ማተም እንዲያቆሙ ተደርገው ነገሮች ሶልፍዱኗል በዛው። ስለዚህ ኢንዳይሬክትሊ እኛን እነሱ ማተማቸው እኛ ጋር ማስታወቂያ የሚያወጡ አካላት እንዲህ አይነት ጫና ነው የሚመጣባቸው ያን ጊዜ ያው የህልውና ጉዳይ ይሆናል። ስለዚህ ከኛ ጋር ያላቸውን የማስታወቂያም ሆነ አታሚም ከሆነ የህትመት እንትናቸውን ይቆርጣሉ። ጥያቄ ከሲያትል ከወይዘሮ ታደለች አንበሴ ደርሶናል። በማተሚያ ቤት በኩል ቅድመ ምርመራ ይደረግባችኋል ወይ? ራሳችሁ ላይስ ቅድመ ምርመራ ታደርጋላችሁን? የጋዜጠኝነት ሙያ በሚጠይቀው ልክ መረጃን ለህዝብ እያደረስን ነው ብላችሁ ታምናላችሁ ወይ? እውነት ለምናገር አላምንም። በተጨባጭ የምታያቸው ነገሮች፣ በጓደኞች ላይ፣ በስራ ባልደረቦች ላይ፣ በሌሎች ጋዜጠኞች ላይ የደረሱት ሁኔታዎች በሙሉ ተውነሽ እና አንቺ ላይ በቀጥታ ወይ በተዘዋዋሪ ፍርሀት ሊፈጥርብሽ ይችላል። ማንም ሰው ከፍርሀት ነፃ ሊሆን አይችልም። በተጨባጭ አሁን ባለው ሁኔታ ማለት ነው። ማተሚያ ቤቶች አካባቢ ላይ በተደጋጋሚ ያዩና ስራዎች ስራዎች ካዩ በኋላ ይሄ ነገር ከመንግስት ጋር እኛ ላይ ጫና ይፈጥራል ብለው ካሰቡ በተለያዩ ምክንያት ከህትመት ንግስቶች ያደረጉሻል። ከቅርብ ጊዜ የታገዱ መጽሔቶች ከመቆማቸው በፊት ከታች ማተሚያ ቤቱ አስገብዟቸው እኛ ያስገቧት ጽሁፍ ነበር። ለዚህ ሁሉ ጽሁፍ ለሚወጣው ኃላፊነቱ የማተሚያ ቤቱ ሳይሆን የእኛ ነው የሚል ይሄ የአታሚዎችን ፍርሀት የሚያሳይ ነው። ስለዚህ ያለው ተጨባጭ ሁኔታ በአንቺ ላይ በተዘዋዋሪ መንገድ ሊፈጥርብሽ የሚችለው ፍርሀት ይሄ ነው ብለሽ ላትገልጡ ትችያለሽ። በነፃነት እየሰራው ነው ለማለት ይከብደኛል ወይም የጋዜጠኝነት ሙያ በሚጠይቀው ልክ እየሰራሁ ነው ለማለት አፌን ሞልቼ መናገር አልችልም። እችን ጥያቄ ነው ልመልስ፣ ለአድማጮቻችሁ በንፍት ቅድመ ምርመሪያ ማለት የሚዲያ ውጤቶች ለህዝብ ከመሰራጨታቸው በፊት አንድ ቦታ ሄደው አሳይተው ከዛ በኋላ እሺ ወይም እምቢ ከተባሉ በኋላ እንዲወጣ ማድረግ ነው። ይሄ በኢትዮጵያ ህግ የተከለከለ ነው። ስለ ሌሎቹ ለመናገር ይቸግረኛል ግን እኛ ይህን ያህል ዓመት ስንሰራ አንድም ቦታ ሄደን አንድንም ሰው ምንም አይነት ፈቃድ ጠይቀን አናውቅም። ስለዚህ ቅድመ ምርመራ በፍጹም በፍጹም የለብንም። ሀያ ዓመት በላይ በግል ሚዲያዎች ላይ ሰርቻለሁኝ። አንድም ጊዜ በዚህ የስራ ዘመኔ የቅድሚያ ምርመራ ሰለባ ሆኜ አላውቅም። ብዙ የስራ ባልደረቦቼ ራሳችንን ሳንሱር እናደርጋለን ብለው ለእኔም ይነግሩኛል። በእኔ በኩል እኔ በምሰራበት ጋዜጣ ላይ በምንም አይነት መንገድ አንድም ጊዜ ለእንደዚህ አይነት ተግባር ተጋልጠን አናውቅም። አንባቢዎቻችን ማወቅ አለባቸው ብለን የምናምነውን ነገር በሙሉ ሕሊናችን በፈቀደልን እና በትክክል ነው ብለን ባሰብነው መንገድ እናቀርባለን። የሙያ ስነ ምግባር እና ደግሞ የኢትዮጵያ ሕግ የሙያ ስነ ምግባሩ ብቻ ሳይሆን ብንስማማበትም ባንስማማበትም የኢትዮጵያን ህግ አክብረን እና የኢትዮጵያ ህግ በሚፈቅደው መሰረት የሙያ አገልግሎታችንን እንሰጣለን። አድማጮች ማስተዋል ያለባቸው ነገር አሁን ጊዜው በጣም ተቀይሮ የሚዲያ ውጤቶቹ ጋዜጦች በፕሪንት ብቻ አይደሉም፣ ወይም በህትመት ብቻ የሚሰራጩ አይደሉም። ለምሳሌ እኛ ዌብሳይት አለን፣ የሞባይል አፕሊኬሽን አለን፣ ሶሻል ሚዲያ እንጠቀማለን። ይህንን ሁሉ በምናደርግበት ጊዜ ማንም ጋር ሄደን ምንም አይነት ፍቃድ አንጠይቅም ለቅድሚያ ምርመራ ማንጋለጥም ራሳችንንም ለዛ ነገር ተገዢ አድርገን ሰርተና እናቅም ምን እስከማስታውሰው ድረስ እና ይህንን ደግሞ ሐቅን ምናመጣው ካላሉኝ በስተቀረ አድማጮች፣ የእውነት በጣም በተደጋጋሚ ጊዜ የምሰማው ነገር ስለሆነ የምሬን ነው፣ ሐቄን ነው የማወራው። ምናልባት ምናልባት አቶ ታምራት እንግዲህ ችግሩ ያለው ባልተደራጁ ጋዜጠኞች፣ ሊጠነክሩ ባልቻሉ፣ ሊቋቋሙ ባልቻሉ ጋዜጠኞችና እንደናንተ ተቋቁሞ ለረጅም ጊዜ ባገለገለ ተቋም መካከል ያለ ችግር ይመስለኛል። ምክንያቱም በተዘዋዋሪ የሚደረግ ጫና፣ ማስታወቂያ መከልከል፣ የማሳተሚያ ዋጋ ማናር፣ ብርሃንና ሰላም ምን መጠቀም ያለመቻል ለጋዜጠኞቹ እንደምንም ብሎ ያለውን ለሕዝብ ለማድረስ ጥረት የማድረግ ሁኔታ ያለ ይመስላል። እኔ ሌሎቹ ስለሚገጥማቸው ችግርና ሁኔታ ኢንሴንሲቲቭ ለመሆን ወይም ደግሞ ጉዳይ አይደለም ለማለት ፈልጌ አይደለም። በደንብ አንደርስታንድ አደረጋለሁ። ደግሞ ማቃለው ብዙ አይነት ችግር ከብዙ አለ። ግን እኔ የምሰራበት ጋዜጣ ላይ ያለውን ነገር ርትዕ ለመሆን ያህል ለመናገር ነው እንጂ ይሄ እኔ የማውራው ነገር ኢትዮጵያ ውስጥ ያለ ሪያሊቲ ነው ወይም ደግሞ ኢትዮጵያ ውስጥ ያለው ሁሉንም የሚገዛ እውነት ነው ብዬ ለመከራከር አይደለም። አዎ እንግዲህ የውይይታችን አላማ ነው፣ ወደ መፍትሄ ለመሄድ ነው። እዚህ ላይ ግን ትንሽ አንድ መጠቀስ ያለበት ነገር መረጃዎችን የተሟሉና ሚዛናዊ የሆኑ አድርጎ ለማቅረብ ስትሰሪ፣ በመንግስት በኩል ያለውን ስቶሪ ባለማግኘትሽ ምክንያት ከአንደኛ ወገን ብቻ ያገኘሽውን ይዘሽ ለመቅረብ የማመንታት የመወዛገብ ሁኔታ ሊኖር ይችላል እና ይሄንን ከምን ላይ እንመድበዋለን ራሱ ውይይት የሚጠይቅ ነው እና አንዳንዴ ቅድም፣ አሁን መረጃ ስለማግኘት ወይ መረጃ የማግኘት ችግሮችንም ስለሆነ ስንነጋገር የነበረው በመንግስት በኩል መረጃ በማታገኝበት ሰዓት፣ የመንግስትን ሳይድ ስቶሪ በማታገኝበት ጊዜ ወይም በዛ በኩል ያለውን የአንደኛውን ወገን ብቻ አግኝተሽ ያንን ይዞ ለመቅረብ ዳይለማ ውስጥ የመግባት ሊኖር ይችላል። እና እነዚህ ሁሉ አሁን ከተነሳው ርዕስ ጋር ሊገናኙ የሚችሉ ናቸው። ኢትዮጵያ ውስጥ የሚዲያ ስራን አስመልክቶ ያለው ችግርና በአገሪቱ መሪዎች ቃል መሰረት ይሻሻላል የሚል ተስፋ ላይ የተካሄደው ለጥያቄው መልስ ዝግጅት አልተጠናቀቅም። የተከበራቸው አድማጮች፣ ቀሪውን ሌላ ጊዜ እናቀርባለን። በ 19 በ 22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል ነገ እሁድ አዲሱ አበበና አሉላ ከበደ የራዲዮ መጽሔት ፕሮግራም አሰናድተው ይጠብቋችኋል። አብራችኋቸው እንድታመሹ ተጋብዟችኋል። ይህንን ካልኩ አሁን ቀሪው ጊዜ መዝናኛችሁ ነው የሚሆነው። ጽዮን ግርማ የሙዚቃ ቃናን አሰናድታ እየተጠባበቀች ነው። መልካም ጊዜ። እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። ለዛሬ የመራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫዬም የጆን ሌጅንድ ስቴይ ዊዝሚ ይሰኛል። Brings the sunrise and the flowers bloom in springtime. On my loving, you can rely, and yeah, I'll stay with. You. Can get old, have the tendency to grow cold. We have something like a miracle. in pain yeah. ነበር ያስደመጥኳችሁ አሜሪካዊው ድምፃዊ ና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓ.ም ነበር የተወለደው የመድረክ ስሙም ጆን ሌጀንድ ይሰኛል ጆን ዘጠኝ ጊዜ የግራሚ አዋርድ ሽልማት አሸንፏል የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ አስከቲም የሚጋብዛችሁ እውቋ አሜሪካዊት ድምፃዊ የዘፈን ግጥም ፀሐፊና ተዋናይት ቢዮንሴ ኖልስን ስራ ነው ኢፍ አይ ወር አ ቦይ ስትል በ2008 ዓ ም ያቀነቀነችውን ዜማ ነው And chase after girls. I kick it with who I wanted, and I never could confront it for it because they stick up for me. If I But boy, I would turn off my phone, tell everyone it's broken so they think that I was sleeping alone. No. I put myself first and make the rules as I go. She be faithful ከቢዮንሴ ኖልስ ኤፋወረ ቦይ አስከትዬ መጋብዛችሁ እንግሊዛዊው ኤድ ሺረን በ2014 ዓ ም የለቀቀውን ፎቶግራፍ የተሰኘ ዜማ ነው። But it's the only thing that I know. When it gets hard, you know it can get hard sometimes. It is the only thing that makes us feel alive. Keep this love in a photograph. We made these memories for ourselves. Where our eyes are never closing, hearts are never broken, and time's forever frozen still. So you can keep me inside the pocket of your. Can heal, loving can mend your soul, and is the only. እንደ አውሮፓውያን አቆጣጠር በ1991 ዓ ም የተወለደው የጊታር ተጫዋች ድምፃዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ፣ ማንም የሚመካበት ሰውና የሚጠጋበት ዘመድ አልነበረውም። ከታዋቂው ተዋናይ ድምፃዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመተዋወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምፃዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሼረን ከድምፃዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምፃውያን ግጥም በመስጠትም ይታወቃል። ከኤዲ ወደ ጄኔ አይኮል ወሰዳችሁ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16 1988 የተወለደችው ጄኒ አይኮ በ2013 ደ ወርስት ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። You got me face down. And don't take this personal. you the worst, you know what you've done to me. And although it hurts, I know I just can't keep running away. running away, keep running away. I don't need you, I don't need you, I don't need you, I don't need you. you say you said that you would come again you said that we would remain friends but you know that i do not depend on nothing or no one so why would you show up so uninvited then just change my mind like that please don't take this personal but you ain't shit and you weren't special till i made you so you better act like you know I've been through worse than you. I just can't keep running away. don't የጄኔ አይኮ ተወርስትን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንድቢ እና የሶል ሙዚቃ አቀንቃኝ ነው። የራሱ ዘፈኖችንም ይጽፋል፣ ፕሮዲሰርም ነው። እንደ አውሮፓውያን አቆጣጠር በ1969 ዓ ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ ም ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ፣ ቀጣዩ ምርጫዬ ነው። Hey, hey, hey, girl. So before you let go, before the night is through, hear me, baby, girl. ኖባዲ ወደ ሪሃና ስቴይ አልፋለው። ሪሃና በ2012 በሚኪ ኤካ ታጅባይ የተጫወተችውን ስቴይ የተሰኘውን ዜማ ተጋበዙ። ሪሃና ስቴይ sun need this whole gone We're Funny you're the broken one but I'm the only one who needed save Cuz when you never see the light it's hard to know which one of us is caved. ሴ የተሰኘውን በሪሃና የተቀነቀነውን ዜማ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። ወደ ተከታዩ ዜማ እንለፍ። እንግሊዛዊቷ አቀንቃኝና የዘፈን ግጥም ጸሐፊ አዶል ሎሪ ወደ ተጫወተችው ቶትናም ለንደን ውስጥ በግንቦት ወር 1988 ዓ ም የተወለደችው አዶል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። አድማጮች፣ የተመደበልኝ አየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ ሰሞን ላይክ ዩ ስትል ያቀነቀነችውን ዜማ በቀጥታ ልጋብዛችሁ። Couldn't stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me, it isn't over. Never mind. I'll find some. And fight it. I had hoped you'd see my face, and that you'd be reminded that for me it isn't though. የተከበራችሁና የተወደዳችሁ ውድ አድማጮቻችን፣ የተመደበልኝ የአየር ሰዓት ተጠናቆ ስቱዲዮን ለቅቄ ልወጣ ጥቂት ደቂቃዎች ብቻ ቀርተውኛል። ሳምንት በሌሎች መሰናዶዎች እስክንገናኝ ደህና ደሩ። ይቅርታ፣ ከዚህ በኋላ ለሙዚቃ ያለን ጊዜ ተጠናቋል። አርዕሰ ዜናውን አነባለሁ። ሰሜናዊ ምስራቅ ናይጄሪያ ውስጥ በምትገኘው ማይድጉሪ ከተማ አጠገብ አራት አጥፍቶ ጠፊ ሴቶች ዛሬ ቅዳሜ ራሳቸውን ማቃጠላቸው ተገለጠ። ፓትሪሻ ተብላ የተሰየመችው ሃሪኬን አውሎ ነፋስ ሜክሲኮ ውስጥ ኃይሏ እየቀነሰ መምጣቱን ዩናይትድ ስቴትስ ውስጥ የሚገኘው ብሔራዊ መቆጣጠሪያ ማዕከል አስታውቋል። ምድር ላይ የደረሰው ጉዳት ከኃይለኝነቷ አንጻር እጅግ አነስተኛ እንደሆነም የሜክሲኮ ፕሬዝዳንት ተናግረዋል። ሶሪያ ለምታካሄደው ምርጫ ድጋፏን እንደምሰጥ የገለጠችው ሩሲያ በምዕራባውያን የሚረዳውን የሶሪያ ነጻ አውጪ ጦር ሽምቅተዋጊ ቡድን እንደምትደግፍም አስታውቃለች። ይህን የገለጡት ውጭ ጉዳይ ሚኒስትሩ ሰርጌ ላቭሮቭ ናቸው። ባንግላዴሽ ውስጥ ዛሬ ቅዳሜ ለደረሰውና አንድ የ15 ዓመት ወጣት ህይወት ላጠፋው ሶስት ፍንዳታዎች ኃላፊነት መውሰዱን ራሱን እስላማዊ መንግስት ብሎ የሚጠራውን ነውጠኛ ቡድን አስታውቋል። የባንግላዴሽ ባለስልጣናት ወጣቱ ወዲያውኑ ሶስት ፍንዳታዎች ሲደርሱ ህይወቱ አልፏል ብለዋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም እዚህ ላይ ያበቃ። ነገ እሁድ ከምሽቱ በ3 ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት ታየ ነኝ። ፕሮግራማችንን የመራችሁ ብርሃን ኃይሉ ሰላም፣ ደህና ደሩ።